በአርባ ምንጭ ከተማ በኮሮና ቫይረስ ተይዛ ሊሆን ይችላል በሚል ተጠርጥራ ናሙና ወስዶ ለይቶ ማቆያ ከገባች በኋላ እራሷን ያጠፋች ወጣት ውጤት ነፃ መሆኑን የከተማው ጤና አጠባበቅና የፖሊስ ኃላፊዎች ገለጹ። ከኮሮና ቫይረስ ጋር በተያያዘ በማህበራዊና ኢኮኖሚያዊ ጉዳዮች ላይ ከማተኮር ይልቅ ሊደርስ ስለሚችል የስነልቦና ጉዳት በቂ ዝግጅት በማህበረሰብም በመንግስትም አለመደረጉን በመዳውላቡ ዩኒቨርሲቲ የአእምሮ ህክምና መምህርና ተመራማሪ ረዳት ፕሮፌሰር ጀማል ኢብራሂም ተናግረዋል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። ባለትዳር እንደነበረች የተነገረላት የ25 ዓመት ወጣት ወርቅነሽ ድባባ መዳረሻውን ዳረማሎ ወረዳ በማድረግ ነበር ከአዲስ አበባ ከተማ ወደ አርባ ምንጭ ተጓዘችው። ወደ አርባ ምንጭ ከተማ የሚገባ ማንኛውም ሰው በከተማው መግቢያ ላይ ከተሽከርካሪያቸው ወርደው የሙቀት መጠናቸው የሚለካ ሲሆን ወርቅነሽም ከእሷ ጋር ከነበሩ ከ36 ተጓዦች ጋር መለካቷና የሰውነት ሙቀቷ 38.5 በመሆኑ ለይቶ ማቆያ መግባቷን በጋሞ ዞን ጤና መምሪያ የለይቶ ማቆያዎች ኃላፊ አቶ በርጋና ኦላሞ ተናግሯል። እኛ ጋር እንድትቆይና ናሙና ወስደን ምርመራ አድርገን እንደምናውጣት ገለጽን። አማካሪ አስቀምጠን ምክረ ሚወስ ጠናት ምንም እንደማትቆይ ውጤቱ ነገ እንደሚገለጽላትና ጤናማ ከሆነችና ከዚህ ከኮቪድ ናይንቲን ነፃ ከሆነች ወደ ሌላ ሕክምና ተቋም ዳ እንደምትታከም፣ በሽታው ካለ ግን በእኛ አካባቢ ሕክምና ተቋም እንዳለ እንደምትታከም። የአርባ ምንጭ ከተማ ፖሊስ አዛዥ ኮማንደር ዳንኤል ረጋ በበኩላቸው የተፈጸመውን ራስን የማጥፋት ወንጀል እንደሚከተለው አስረድተዋል። ጥንቃቄ ከተለያዩ ምክንያቶች ይመስላል። በሻርፕ ራሷን ሰቅላ ሪፖርት ደርሶን ሄደን ቼክ አድርገን ያው የቤተሰቦቿ አስክሬኑ የተላከበት ሁኔታ ነው ያለው። በጽሁፍ ያስቀመጠችው ማስታወሻ መሆኔ ለቅርብ ወዳጆቿ ወይም ጓደኞቿ ያቆየችውን መልዕክት እንዳላገኙ ተናግረው ከሰው በመለየቷ በጭንቀት ራሷን ሳታጠፋ አትቀርም ብሎ ፖሊስ መጠርጠሩን ተናግሯል። የኮሮና ቫይረስን ተከትሎ ሊከሰት የሚችለውን የስነ ልቦና ጉዳት መቀነስ የሚችል በቂ ዝግጅት በማህበረሰቡ ዘንድ አለመደረጉን በመደወላቡ ዩኒቨርሲቲ የስነ አእምሮ ሕክምና መምህርና ተመራማሪ ረዳት ፕሮፌሰር ጀማል ኢብራሂም ተናግሯል። ሰዎች ማድረግ ስላለባቸው ጉዳዮችም ምክር ለግሷል። በማህበረሰቡ ዘንድ ካየው የሚጨምሩ በየቀኑ የሚታዩ የሚነገሩ ቁጥሮችን በከፍተኛ ሁኔታ ከመከታተል የዘለለ ሰዎች ዝግጁ አልነበሩም። ራሳቸው ላይ ቢከሰት በሽታ እንደሆነ ማንኛውም በሽታ ሊዳ እንደሚችል ምናልባት አስቀድሞ ራሳቸውን ከዚህ በሽታም ለመከላከል ይረዳቸው ዘንድ የስነ ልቦና ዝግጅነት ያስፈልግ ነበርና ይህን ዝግጁ አልነበሩም። በመንግስት ደረጃም ካየኸው የሚታይ ነውና የስነ ልቦና ዝግጅ ምናልባት አካላዊ፣ ሌሎች ኢኮኖሚያዊ፣ ማህበራዊ ነገሮች ላይ ነው ትኩረት ሲደረግ የነበረው። ስነ ልቦና ደግሞ ከነዚህም የላቀ ሰው በስነ ልቦና ዝግጁ ካልሆነ የሚመጣ ነገር መቀበል አይችልም። መቀበል አልቻለም ማለት ደግሞ የሚመከሩ የሚተላለፉ ምክሮችንም ምናልባት የጥንቃቄ መመሪያዎችንም ከመንግስትም ሆነ ከዓለም ጤና ድርጅት እንዲሁም ከባለሙያዎች የሚተላለፉ ነገሮችንም መቀበል እና በአግባቡ ስራ ላይ ማዋል ስለማይቻል የሳይኮሎጂካል እንዲሁም ደግሞ የስነ ልቦና ዝግጅት በጣም በከፍተኛ ሁኔታ አስፈላጊ ነው። በሁለቱም ዘንድ እንግዲህ በከፍተኛ ሁኔታ ክፍተት ያለበት ነው የሚመስለኝ። የስነ ልቦና ዝግጅት ሲባል እራሱ ምን ማለት ነው? ምንድን ነው ሰዎች የሚዘጋጁት? የሚመጣውን ነገር ለመቀበል ከአካላዊና ስነ ልቦናዊ ስሜታዊ ዝግጁነት ያስፈልጋል። በሌላው ማህበረሰብ ዘንድ የተከሰተ እኔ ጋም ሊደርስ እንደሚችል ማወቅና መረዳት የመጀመሪያው ትልቁ ነገር ነው። ከምርመራ በፊት ወይም ሰዎች ከመጠርጠራቸው በፊት ያለውን ነገር ነው የነገሩኝና ና በዚህ በኮቪድ አስራ ዘጠኝ ቫይረስ የተጠረጠሩ ወይም ኳራንታይን የገቡ ሰዎችስ ምን አይነት ስነ ልቦና ዝግጅት ነው ወይም ጥንቃቄ ነው ማድረግ ያለባቸው? ነገሩን ቴሌቪዥን ላይ ከማየት በተደጋጋሚ ምስልን ከማየት አንጻር ሁላ ነው ሰዎች አሁን እየተደናገጡ እየፈሩ ስለዚህ ጉዳይ በተነሳ ቁጥር እየተሸበሩ ያሉት። እና ወደዚህ የገቡ ሰዎች ደግሞ የከፋ ነገር ነው እየታየ ያለው። ለይቶ ማቆያ ውስጥ የገቡ በከፍተኛ ሁኔታ እየተጨነቁ እየተረበሹ ነው ያሉ። መረበሽ ራሱ ይሄ ጭንቀት፣ ፍርሃት፣ ድንጋጤ፣ ውቀት፣ ስጋት፣ ድብርት የምንላቸው ነገሮች ሲመጡ አንደኛ በሽታን የመቋቋም የመከላከል አቅማችንን ራሱ ያሳጣናል። ሌላኛው ፍላጎታችን እንዲቀንስ ያደርጋል። የምግብ ፍላጎት ወረደ ማለት ደግሞ በምጠቀሙ መድኃኒትም ራሱ ሊጎዳን ይችላል። አይደለም ቫይረሱ ብቻ ሳይሆን ማለት ነው እና ሌሎች ተጓዳኝ ነገሮችን ሊነሱብን ይችላል። የተያዘ ሰው ማለት ፖዘቲቭ የሆነ ሰው ማለት የሞተ ወይም የሚሞት ማለት እንዳልሆነ በደምብ መረዳት እና ፖዘቲቭ እና ኔጌቲቭ መለየት ያስፈልጋል። ይሄን ከተረዳን የጭንቀት ሁኔታችን ይቀንሳል። ስለዚህ ከዛ በኋላ በጣም ሕይወት እንዳለ ብሩህ ጊዜ እንዳለ ወደፊት የተለየ ሌላ የተሻለ ቀን መሆኑን ወደፊት እያዩ የሚመጣው ነገር በሙሉ ለበጎ ነው እያሉ ፖዘቲቭ ኢነርጂን እየመገቡ ራሳቸውን የመከላከል ሰውነትን መገስራት እና ከእንደዚህ አይነት ነገር አርአያ በመሆን ተምሳሌት በመሆን መለየት ይቻላል የሚል ነው። መልካም ሰሞኑን አርባ ምንጭ ከተማ ከአዲስ አበባ የመጣች ልጅ ኮራንታን ከገባች ወይም ለይቶ ማቆያ ከገባች በኋላ ናምኗ ተወስዶ ምርመራ ተልኮ ሳለ ውጤቷን ገና ሳታይ አንገቷ ላይ በነበረው ጨርቅ ነገር ወይም ሻርፕ ራሷን አጥፍታለች። እና ይህን በተመለከተ ምን አይነት ሁኔታ ውስጥ ብትገባ ነው እንደዚህ አይነት እርምጃ ሊትወስድ የምትችለው? ምንድን ነው የእርሶ እይታ? በደንብ ስራችን በጣም አጉልቶ ከፍ አድርጎ የሚያሳየን ከሆነ በእኛነታችን ደረጃ አንድ፣ ሁለተኛው በማህበረሰብ ደረጃ ስራት ተደርጎ ተስሎ በጣም በከፍተኛ ሁኔታ የሚወዳና መጥፎ ነገር ተደርጎ እየተሳለ የሚነገረን ከሆነ ሳይመጣ አደገኛ ነገር ውስጥ እንገባለን። እኛ ሳይኮሎጂካሊ እንዳልኩኝ አካላዊ ዝግጅነት አይኖረንም። የከፋ የስነ ልቦና ቀውስ ውስጥ እንገባለን። ስለዚህ የከፉ ትን የስነ ልቦና ቀውስ ውጭ ምላ አንዱ መገለጫቸው ራስን ለመጉዳት ከማሰብ አንጻር ነው። ስለዚህ አልኖርም ከዚህ በኋላ አንድ ማህበረሰብ ውስጥ አድሎና ማግለል ይኖራል። አንድ ሁለተኛ የነገ ተስፋ አጨልሞ ያሉ ይሄ ጣም ነገቲቭ ደው ትል የስሜት በሽታዎች፣ አእምሮ በሽታዎች መታየት ይጀምራሉ። ስነ ልቦና የስሜት ከራስን ማጥፋት ደረጃ ሊደርስ ይችላል። ይችኛዋም ልጅ ለሌሎቹ በጣም ከፍተኛ ትምህርት የሚሰጥ ነገር መሆኑን ነው የምረዳው ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም